ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ደረስኩ ደረስኩ የሚለው ነገር ሲደርሱበት ፈቅ እያለ ከቶ መቼም የማይደርስ ወይም የዘገየ ይመስላል። ለዚህም ምክንያቱ እንደ ማህበራዊ ሕይወት አዋቂዎች እይታ የሰው ልጅ ምናብ በአመዛኙ የእርስ በርስ መስተጋብራችን ከሚታየው በላይ በብርቱ ስራ በመጠመጡ ነው እናም የነገን በተለየ ስሜት የቀለመ ስዕል ዘወትር በሀሳባችን እንደ ሳልነን ይሁንና አዲስ ሀሳብ አፍላቂዎች የፈጠራ ሰዎችና ጠበብት በማያቋርጥ ጥረታቸው በዙሪያችን ያለውን ሁኔታ የዕለት ተዕለት አናኗሯችንን ጨምሮ የሚለውጡ አዳዲስ የፈጠራ ውጤቶችን ለፍሬ በማብቃት የጊዜን መለወጥ ቅርብ በማድረግ እንድናስታውስ ያደርጉናል። ለመሆኑ እርስዎ ባሉበት ሁኔታ አዲስ በተወለደው ቀን ወይ ቀናትና ሳምንታት ባስቆጠረው አዲስ ዓመት ውስጥ ሆነው ነገን ሲያስቡ ምን ይታዩታል? ተስፋ የሚያለመልም ብሩህ መጪ ጊዜ ወይንስ ተስፋ የሚያመክን ጨፍጋጋ ዘመን? በምሽቱ የመጽሔት ማስታወሻ መልከት የምናደርገው ጭብጥ ነው። ቆይተን በሰፊው እንመለስበታለን። ስለ ሀሳብ የፈጠራ ሥራዎችና ቴክኖሎጂ የተቀናበረው ዝግጅት ቀዳሚው ነው። አሁን እነኚህ ትናንሽ ብለን የምትቀመማቸው አይዲያዎች ይሄን ያህል ትልቅ አስተዋጽኦ ሲያደርጉ ስታይ በጣም የሚገርም ነገር ነው። ዋናው ሀሳብ ከልትቤት ሊሆንና እንዲያድግ ሀሳብ ተወንዶ ሰብል ደረጃ እንዲደርስና ተመልሶ ኮሚኒቲም ሰርብ እንዲያደርግ ለማድረግ መጀመሪያ ለዛ ቦታ መስጠት መቻል አለብን። የመዋለ ህጻናት ኢንዱስትሪ እንዴት ነው የሚሰራ? አሜሪካ ሀገር ውስጥ አንድ የተማርገው ነገር ምንድን ነው? ሰባት መቶ ዘጠና ሺ መዋለ ህፃናቶች አሉ። እነዚህ እንግዲህ መዋለ ህፃናቶች አስራ ሁለት ተማሪ በላይ የሆኑት ናቸው። ከዛ ደግሞ ሌላ አንድ ነጥብ ሁለት ሚሊዮን ገደማ ደግሞ የሚሆኑ ትንንሽ የልጆች መዋያ ደግሞዎች አሉ። እነዚህ ሁሉ በመንግስት ማስገባት ያለባቸው ወረቀቶች አሉ በየወሩ ስለዚህ ለእነሱ ቴክኖሎጂዎች መስራት ጀመር። ኤፍሬም ግርማና ማይክ እንዳለ ይባላሉ እዚህ ዩናይትድ ስቴትስ ውስጥ የመሰረቱት አነስተኛ የዲጂታል ቴክኖሎጂ ድርጅት በካሊፎርኒያ ክፍለ ግዛት ደቡባዊ ሳን ፍራንሲስኮ የባህሮች ምጥራይ ከሚገኘው ሲሊከን ቫሊ ከተባለ መንደር ያለና ለልጆች በልጆች ሙያ የሚረዱ በትምህርት አቅርቦት ላይ ያተኮሩ ስራዎች እውቅና እያገኘ ለመጣ ኩባንያ ስለሸቱት የቴክኖሎጂ ምርታቸው ከተናገሩት የተወሰደ ነው። ስለ ሐሳብ፣ ስለ ፈጠራ ስራ፣ ስለ መጪው ጊዜና ስለ ህይወት በምናደራው ሰፊ ወግ አብረውን ያመሻሉ የከተሞች እድገትና መስፋፋት ኪነ ህንፃ ታሪክና ቅርስ ጥበቃ ላይ ያተኮረ ወግም ይዘናል ከተሞች የአንድን ሀገር ሕዝብ ታሪክና እድገት ክንደጃችን አሻራ አትሞ የሚይዙ ናቸው ይባላል። መአት መጽሐፍትን ለምሳሌ ስለ አንድ ሀገር ከማንበብ አንድ ከተማ ውስጥ ወክ እያደረጉ ሲያልፉ ያ ከተማ ምን ደረጃ ላይ እንዳለ ምን ነገሮችን እንዳለፈ በስንት ታሪክ እንዳለፈ ማየት ይቻላል። የአዲስ አበባ ዩኒቨርሲቲው መምህር አቶ ፋሲል ጊዮርጊስ ነው ከእውቁ የኬን ሕንፃ ባለሙያ ጋር እንወያያለን። የአዲስ አበባው መስኮት ሰዓቱን ጠብቆ ሲከፈት ደግሞ ንጉሴ ያክሊሉ ለምሽቱ ስለ ክረምቱ አደይ አበባና የመስቀል ወፍ የሚያጫውተንን ይዞ ብቅ ይላል። እሁድ መስከረም 23 2014 ዓ ም ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደንን አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ ከሰዓቱ የዓለም ዜና በኋላ እንመልሳለን። እንዳትሄዱ። ናስጥልኝ። እንደምን አምሽታችኋል አድማጮች። ዜናውን የማሰማችሁ ቆንጅ ይታየ ነኝ። ትናንት ቅዳሜ ሰሜናዊ ማሊ ውስጥ አንድ የተባበሩት መንግስታት ድርጅት ሰላም አስከባሪ በፈንጂ ጥቃት መገደሉንና በርካቶች መቁሰላቸውን የመንግስታቱ ድርጅት የማሊ ሰላም አስከባሪ ኃይል አስታወቀ። በዚሁ ሳምንት ውስጥ አምስት ማሊያውያን ወታደሮች በደቡባዊ ማሊ የማዕድን ማውጫ ስፍራ መገደላቸውና ለግድያው ከአልቃይዳ ጋር ግንኙነት ያለው አንድ ቡድን ሀላፊነት መውሰዱ ይታወሳል ማሊና አጎራባቾቿ ቦርኪና ፋሶ ና ኒጀር አለም አቀፍ ሰላም አስከባሪ ወታደሮች በብዛት የተሰማሩ ቢሆንም ጽንፈኛ እስላማዊና ሌሎችም ቡድኖች በተደጋጋሚ ጥቃት እያደረሱ ናቸው ቱኒዥያ ዋና ከተማ ቱኒዝ ውስጥ ፕሬዚደንት ካይስ ሳኢድን በመደገፍ በሺዎች የተቆጠሩ ሰዎች በዛሬው ዕለት ሰልፍ አድርገዋል። ሰልፉ የተጠራው ፕሬዚደንቱ ፓርላማውን በማገድ የወሰዱትን እርምጃና በፖለቲካ ስርዓቱ ውስጥ ለውጥ ለማካሄድ የገቡትን ቃል በመደገፍ እንደሆነ ተገልጸዋል። ተቃዋሚዎቻቸው በበኩላቸው ፕሬዚደንቱን መፈንቅለ መንግስት ነው ያካሄዱት በማለት ይከሷቸዋል። የዛሬው የተቃውሞ ሰልፍ ዓላማ ባለፉት ሁለት የሳምንት መጨረሻዎች ፕሬዚደንቱን በመቃወም ለተካሄዱት ሰልፎች ምላሽ ለመስጠት እንደሆነ ነው የተገለጸው። በተጨናነቀ የእንጨት ጀልባ ላይ ከሊቢያ ወደ አውሮፓ ለመግባት ተሳፍረው የነበሩ 65 ስደተኞችን አንድ የኢጣሊያ የእቃ ጫኝ መርከብ ደርሶ ሕይወታቸውን እንዳተረፈ ተገለጸ። ሲበርድ የተባለው ግብረሰናይ ድርጅት ባስተላለፈው ጥሪ የጣሊያኑ ኦሶ ቬንቲኖቬ የተባለው የእቃ ማጓጓዣ መርከብ ደርሶ በሙሉ መንሳፈፊያ ጃኬት ያለበሱ የነበሩትን ተሳፋሪዎች ለማውጣት መቻሉን አሶሺየትድ ፕሬስ ዘግበዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛ አገልግሎት ነው። አፍጋኒስታን ዋና ከተማ ካቡል ውስጥ በሚገኘው በዋናው መስጊድ ዛሬ እሁድ በደረሰ የቦምብ ፍንዳታ ብዛት ያላቸው ሰዎች መገደላቸውን የታሊባን ቃል አቀባይ ዛቢሁላ ሙጃሂድ ተናገሩ። ባለፈው ነሐሴ አጋማሽ ካቡል አውሮፕላን ጣቢያ ደጃፍ ላይ የኮራዛን ክፍለ ሀገሩ እስላማዊ መንግስት የሚባለው ቡድን ካደረሰው የቦምብ ጥቃት ወዲህ የዛሬው የመጀመሪያ መሆኑ ነው። ለዛሬው ጥቃት ኃላፊ ነኝ ያለ ወገን እስካሁን አልተሰማም። ካቡል መሃል ከተማው ላይ በሚገኘው ትልቁ መስጊድ ላይ ጥቃቱ የተፈጸመው በቅርቡ ላረፉት ለሙጃሂዲን እናት ዛሬ በመስጊዱ ሲካሄድ የነበረውን ልዩ የጸሎት ስነ ስርዓት ሆን ብሎ ኢላማ ያደረገ እንደነበረ ነው የተገለጸው። ዩናይትድ ስቴትስ ውስጥ ትናንት ቅዳሜ በአገር አቀፍ ደረጃ የፅንስ ማቋረጥ ድጋፍ ሰልፍ ተካሂዷል። ዋሽንግተን ውስጥ ሰልፍ የወጡት በሺዎች የተቆጠሩ ሴቶች የራሴ ሰውነት ነው የራሴ ምርጫና የራሴ መብት ነው የሚሉ መፈክሮችን አንግበው ፅንስ ማቋረጥ እንዲገደብ ወግ አጥባቂዎች የያዙትን ግፊት በመቃወም ድምፃቸውን አሰምተዋል። በኮቪድ-19 ዜና ለኮሮና ቫይረስ የተጋለጠ ሰው ቫይረሱን ለሌላ ሰው ለማስተላለፍ በሚችልበት አኳኋን ላይ ይሁን አይሁን ምራቁን በቀላሉ በመመርመር ለማወቅ የሚያስችል ዘዴ መፍጠሩን አንድ የብሪታንያ ኩባንያ አስታወቀ። ቫቲክ የተባለው ኩባንያ እንዳስታወቀው ይህ የምርመራ መንገድ እጅግ በጣም ትክክለኛ መሆኑንና ምርመራው ከተፈተሸባቸው ሰዎች ውስጥ አንዳቸውም ላይ የተሳሳተ ውጤት እንዳልታየ ነው የገለጸው። ይህ የሰዎችን የዕለት ከዕለት ኑሮ ወደ ተለመደው ለመመለስ እጅግ የሚጠቅም ግኝት ነው ያለው ኩባንያው፣ እዚህ የምርመራ ዘዴ ላይ የሰራንበት ዋናው ምክንያት ሰዎች በሳምንት ውስጥ በተደጋጋሚ ቢያደርጉት የሚያስከፋቸው ስላልሆነ ነው ብሏል። የምርመራው ውጤት በ15 ደቂቃ የሚደርስ መሆኑን ነው ኩባንያው የገለጸው። ይህ በምራቅ የኮሮና ቫይረስ መመርመሪያ እስካሁን ለሕዝብ አገልግሎት እንዳልቀረበና ተጨማሪ ፍተሻ ላይ መሆኑንም ገልጿል ኩባንያው። ይህ በዚህ እንዳለ ህብረተሰቦችን ኢኮኖሚዎችንና መንግስታትን ያናጋው የኮቪድ-19 ዓለም አቀፍ ወረርሽኝ ዓለም አቀፍ የጤና ደህንነት በሌለበት ዓለም አቀፍ ጸጥታ ሊኖር እንደማይችል አሳይቶናል ሲሉ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ተናገሩ። ዶክተር ቴድሮስ ይህን የተናገሩት በቅርቡ ለአውሮፓ ህብረት የፖለቲካና የጸጥታ ኮሚቴ አምባሳደሮች እና ተወካዮች ባደረጉት ንግግር ነው። ይህንን ወረርሽኝ ለማክተም ከማናቸውም ሁነኛ የሆነው መንገድ በክትባቱ አቅርቦትና ተደራሽነት ረገድ እውነተኛ ዓለም አቀፍ ትብብር ማድረግ ነው ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ጤና ይስጥልን። እንደምናመሻችው ክብራትና ክብራን አድማጮቻችን፣ እሁድ መስከረም 23 2014 ዓም የራዲዮ መጽሔት ጀመረ። ፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደ ነን። ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ አራት ሰዓት አብረናችሁ እናመሻለን። ደረስኩ ደረስኩ የሚለው ነገ ሲደርሱበት ፈቅ እያለ ከቶ መቼም የማይደርስ ወይም የዘገየ ይመስላል። በመግቢያችን በመጠኑ ባስተዋወቅ ነው የራዲዮ መጽሔት ማስታወሻ ወደ ቀዳሚው ቅንብር ልንንደረደር ነው። እንደ ማህበራዊ ሕይወት አዋቂዎች ትንታኔም ታዲያ ለዚህ ምክንያቱ ምናባችን በአመዛኙ የእርስ በርስ መስተጋበራችን ከሚታየው በላይ በብርቱ ስራ በመጠመዱ ነው። እናም የነገን በተለየ ስሜት የቀለመ ስዕል ዘወትር በሀሳባችን እንደሳለምን ይሁንና አዲስ ሐሳብ አፍላቂዎች የፈጠራ ሰዎችና ጠበብቱ በማያቋርጥ ጥረታቸው በዙሪያችን ያለውን ጨምሮ የዕለት ተዕለት አኗኗራችንን በፍጥነት የሚለውጡ አዳዲስ የፈጠራ ውጤቶችን በመፈልሰፍ ያለ ጥርጥርም ጊዜው መለወጡን ዋቢ ምስክር ሆነው ያሳዩናል። ለመሆኑ እርሶ ባሉበት ሁኔታ አዲስ በተወለደው ቀን ወይም ቀናትና ሳምንታት ባስቆጠረው አዲስ ዓመት ውስጥ ሆነው ነገን ሲያስቡ ምን ይታዩታል? የሚለው የእኛ ጥያቄ ነበር። ተስፋ የሚያለመልም ብሩህ መጪ ጊዜ ወይንስ ተስፋ የሚያመክን ጨፍጋጋ ዘመን? ዝርዝሩን እናዛልፋችሁ። ተስፋ የሚያለመልህ ብሩ መጪ ጊዜ ከጨለምተኛው መመረጡ ባጠያይቅም ምርጫችን ወይም የጠበቅነው ነገር ግን ውጤቱን በመቀየሱ ላይ ዋጋ ይኖረዋል የሚለውን ምልከታ ያውቁ ይሆን? ከሆነስ ይሆናል ብለው ያምናሉ? አንድም በየልባችን የምናሳድረው አዎንታዊ ሀሳብ የሚከስተው አንዳች መልካም ነገር መኖሩ፣ ሁለትም የምንመኘውን ዓለም እውን ለማድረግ መላ ቀልባችንን ከምንወስዳቸው ምርጫዎችና ከምንተገብራቸው ድርጊቶች ጋር ማስማማታችን ወይም ማስተካከላችን አይቀሬ ነውና ባይናቸው። የምሽቱ የመጽሔት ማስታወሻ የውይይት ሐሳብ ይሁንና በያላችሁበት እየተነጋገራችሁ፣ ስለ ሐሳብ የፈጠራ ሥራዎችና ቴክኖሎጂ ወደ ተቀናበረው ቀዳሚ ዝግጅት እንውሰዳችሁ። በተለይ ባለፉት ጥቂት ዐሥር ሰዓት ዕድሜ ውስጥ ብቻ የታየው ከዚያ ከቀደሙት በርካታ መቶ ዓመታት ከሆነው በብዙ እጥፍ የበዛና የቀለጠፈ የቴክኖሎጂ እመርታ መዘገቡን፣ በነኚህ ጥቂት ዓመታት ውስጥ የተገኙት የጥበብ ፍሬዎችም ሲያስገኟቸው ተጨባጭ ውጤቶች የዕለት ኑሯአችንን የቱን ያህል ማቅለላቸውን ልብ ስንል፣ ያ ገና ያልደረሰ ነገር ግን ቅርብ ያለ ያልታወቀ ነገር ግን የምናውቀውን ያህል የሚናፍቀን ነገ ማለቂያ የሌላቸው በጎ ነገሮች የሚሰሩበት መልካም እድል ሆኖ የሚታያቸው ብዙዎች ናቸው። ተከታዩም ለዚህ እይታ የቀረበ ነው። በመግቢያችን ያስተዋወቅናቸው ሁለቱ እንግዶቻችን ኤፍሬም ግርማና ማይክ እንዳለ ለውይይቱ በስልኩ መስመር ተገኝተዋል እዚህ ዩናይትድ ስቴትስ ውስጥ የመሰረቱት አነስተኛ የዲጂታል ቴክኖሎጂ ድርጅት አፕልን፣ ፌስቡክን እና ጉግልን ጨምሮ ዓለም አቀፍ እውቅና ያላቸው ታላላቅ የቴክኖሎጂ ድርጅቶች እና ጀማሪዎቹ የቴክኖሎጂ ድርጅቶች በአንድ ከከተሙበት በካሊፎርኒያ ክፍለ ግዛት ደቡባዊ ሳን ፍራንሲስኮ የባህር ወሽምጥ ላይ ከሚገኘው ሲሊከን ቫሊ ከተባለው መንደር ያለና ልጆች ሙያ የሚረዱ በትምህርት አቅርቦት ላይ ያተኮሩ ስራዎች ከፍተኛ እውቅና እያገኘ ለመጣ ኩባንያ ስለሸጡት የቴክኖሎጂ ምርታቸው ያጫውቱናል። ባጭሩም ስለ ሀሳብ፣ ስለ ፈጠራ ስራ፣ ስለ መጪው ጊዜና ስለ ሕይወት እናወቃለን። የብሌኖቹ የፍሬን ግርማና ማይክ እንዳለ እንኳን በደህና ወደ ራዲዮ መጽሔት ዝግጅት ክፍላችን መጣችሁ። በዚህ ፈተና በበዛበት ምስቅልቅል ጊዜ ውስጥ በስራችሁ መልካም ዜናዎች፣ ግሩም ሀሳቦችና ወጥኖች ይዛችሁ ብቅ ያላችሁ ይመስላል። በሰው ልጅነትና ስለ ነገ ብዙ ተስፋ ስለሚያጭሩ ሀሳቦችና ስራዎች እንጫዋወታለን። አሁንም እንደ ትኩስ ከሚቆጠረው ጉዳይ እንነሳ። ሞግዚት በምትባል ስራችሁ እንጀምር። እርግጥ ነው ማክሴት ወይም ሞግዚት ከተሰራች ቆየት ትብላለች። ታዲያ አሁን አንድ ትልቅ እርምጃ የተራመደችበት ሁኔታ ተፈጥረዋል። እስኪ ሞግዚትን እንተዋወቅ። ማክሴት አማርኛውን መሰረት ወስዳችሁ ሞግዜት ትርጉምም እንዲሰጥ አድርጋችሁ የሰራችሁት ነው። ማክሴት ማናት? ስለምን ተሰራች? ማይክ ካንተን ጀምረው እሺ እንግዲህ ማክሰት የጀመርነው የዛሬ አምስት ዓመት አካባቢ ነው። ድርጅታችን ውስጥ ብለይ ምስጥ ስንሰራ ከጊዜ ወደ ጊዜ አዳዲስ አይዲያዎች እንሞክራለን። ጊዜ ባገኘ ቁጥር ወይ ትርፍ ጊዜ ባገኘ ቁጥር አዲስ ነገር እንሞክራለን እና ሞክሴትን የጀመርነው አስታውሳለሁ፣ አክቹዋሊ ልጄ የመዋላ ህፃናት ውስጥ መሄድ ጀመረ እና መሄድ ስጀምር መጀመሪያ የገረመኝ ነገር ሁሉ ነገር ለመዋለ ህጻናቱ መሞላት ያለበት የመንግስት ቢኖር ፎርሞች፣ የተለያዩ ነገሮች በሙሉ በወረቀት መሆን ነበረበት። ከዛ ደግሞ መርጡና መክፈል ያለብህ በቼክ ነው። እዚህ ሀገር ቼክ አልተለመደም። በክሬዲት ካርድ ወይ በሌላ ነገር ነው የሚከፈለው። እና እሱም ግራተን ትንሽ ግራ ገባኝ። ግን በኋላ ግን ትምህርቱን ከጀመረ በኋላ ልጄ አንድ ነገር ያየሁት የነበረው ከጊዜ ወደ ጊዜ ወደ ጊዜ ይህች ወረቀት እየጨመረ እየጨመረ እና እኔ ወረቀት በደንብ መያዝ አልችልም። ስለዚህ አንድ ጊዜ ቅዳሜ ቀን ነው ትዝ የሚለኝ ብዙ በረዶ ወረደ እና ምን ሰራው ነገር አጣ። የዛን ቀን ማታ ጀመርኩ ዝም ብዬ የሆነ ትንሽ አድ አፕሊኬሽን ልስራ ና ለዚ በአስተማሪዎቹ ልስቲ ልስጥራቸው እያሰብኩ ና ብዬ ጻፍኩ። ከዚያ የተወሰነ ጊዜ በኋላ አይ ቲንክ በሚቀጥለው ተሳኝ ሆነው፣ ሁለት ቀን በኋላ ሰጠኋቸው ለአስተማሪዎቹ። ጀስት የኔን ልጅ ኢንፎርሜሽን በዚህ ሰብስቡልኝ እና ኢሜይል ያደርግልኛል ብዬ፣ የተወሰነ ጊዜ በኋላ ጠቀሙ ና መጡ ተመልሰው ኦ ይሄ ነገር ለእኛ ክፍሉ ስላሉት ተማሪዎች እስኪ አጀስት አድርጋሉ አደረግን ሰጠናቸው። ከዛ የተወሰነ ሳምንት በኋላ ደግሞ መጥተው ለትምህርት ቤቱ ደግሞ ፈለጉ። እዛን ጊዜ ነው ማክሰት ቢዝነስ የሆነችው። ከዛ በኋላ ያው ላለፈው አምስት ዓመቶች የተለያዩ ትልልቆችን ኢንተርናሽናል የሆኑ ከስተማዎችን ማክሰት የማክሰትን ሶፍትዌር ተጠቅመው ቢዝነሳቸውን ራን ማድረግ ችለዋል እና አሁን ደግሞ ያለፈው ሁለት ሳምንት ውስጥ ፐብሊክ አናውንስ አደርገናል ዳት ሞክሴትን ሌሎች ካምፓኒዎች ገዝተዋታል። ማክስት ስራዋን ደግሞ ኤፍሬም እስኪ ያጫወተን። እንግዲህ አፈጣጠሯ ራሱ አጀማመሩ የራሱ ታሪክ ያለው ከግል ገጠመኛ ከፈተና የጀመረ መሆኑን ማይክ አጫውቶናል። ቅድም ከጀመራቸው ማሳያዎች በተጨማሪ ምን ታደርጋለች ይቺ የኮምፒተር መተግበሪያ? ኤፍሬም ትንሽ በኋላ ብንሄድ ያው ብሬ ሚኒስትር የሚሰራውን የና ማይክ ብሌን የምትባል ትንሽ የቴክኖሎጂ ጎጆ ቤት አለችን። ሞቅ ያለች ጎጆ ነች። እሷ ውስጥ ብዙ ነገር ይካሄዳል። በአንድ ሳይድ ሰርቪስ ወይም ግልጋሎት የምንሰጥበት አለ። በሌላ ሳይድ ደግሞ ጀስት ቁጭ ብለን አይዲያዎችን እንነጋገራለን ማስባለን እና ሀክ ነው የሚባለው አይገስ ሀክ ፍራይዴይስ የሚል የተወሰነ ታይም አሎኬት አድርገን ብሌን ውስጥ ያሉትን ልጆች ሌሎችን መግባት እያደረግን በቃ ዝም ብለን ዋልስ እንደዚህ አይነት ነገር ቢኖርና ብዙ ጊዜ ሀሳቦች መጡና መፍትሄዎች ነው የሚሆኑት። አሁን ማይክ እንደዚህ አይነት ሲትዌሽን ባይገጥም ኖሮ ሞምሴት አትወለድም ነበር። እና እንደዚህ አይነት አይዲያዎች ብዙ ጊዜ እንቀመማለን፣ እናስባለን ብሌን ውስጥም ያሉት ልጆች ባይደወይ እና ማይክ ብቻ አይደለም። በተለይ በጣም በጣም ታለት ዲዮቶች አሉ እና ብዙ ጊዜ እንደዚህ አይነት አይዲያዎች ከውስጥ የተወለዱ ይወጣሉ። ም ከችግር አንጻር ነው። ኮለር ይባልም ፕሮዳክት ነው። ላ ከፕሮዳክት ሰርተን ነበረ። ሌላም ከሚመጣ ችግር አንጻር ነው። ሞግዚትም አሁን ያው ከዛ ከመጣ ችግር ውስጥ የተወለደች ስለሆነ በጣም ሰክሰስ ልትሆን ትችላለች። ምን ታደርጋለች አንድ ሰው ምን ማድረግ ይችላል? እችን የቴክኖሎጂ ውጤት የሚጠቀም ተገልጋይ ምናልባት በግልም ካልሆነ የሚጠቀሙት በኋላ ላይ ቅድም እንዳላችሁት ሲሊከን ቫሊ ውስጥ ያለ የቴክኖሎጂ ኩባንያ ገዝቶታል። የትምህርት ኩባንያ ነው። ምንድን ነው ግን በዚህ የቴክኖሎጂ ውጤት ማድረግ የሚቻለው? አሁን ለምሳሌ አንድ ሰው አንድ ልጅ ትምህርት ቤት ወይም ዴይ ኬር ውስጥ ሲልከው ያ ትምህርት ቤቱ ተቀብሎ የሚያደርጋቸው ነገሮች አሉ እና ሙኪት መሰለ የምታደርገው ያ ልጅ እዛ ትምህርት ቤት ያደረጊያቦች ምንድን ነው ማይክ ቅድም እንዳለው ስለ ልጁ የሚሰጠው ኢንፎርሜሽን በወረቀት ነው የሚመጣው፣ እና ያችን ሞክሲት ተቀብያለሁ ብላ ትወስዳለች። ከዛም በኋላ ልጁ ለምሳሌ ዳይፐር ሲቀይር ወይም ልጁ ትንሽ ችግር ካለበት አጠቃላይ ኢንፎርሜሽን ሰብስባ ተህንደፍዘዴ ትምህርት ቤት ሄደህ ልጅህን ፊት ስታደርግ በኢሜል ይመጣልሃል። ልጅህ ዛሬ ይሄን በብቷል፣ ይሄን ጠጥቷል፣ በዚህ ሰዓት ገብቷል፣ በዚህ ሰዓት ወጥቷል። ሌላው ደግሞ ልጅህን ስታስረክቡ ተረካቢ ልጅህን ሰጥተሃል፣ ኦኬ ትምህርት ቤቱ ተረክቧል። ያ የመጀመሪያው አይዲያ ነው። በኋላ በጣም እየሰፋ መጥቶ አሁን ትልቅ ደረጃ ደርሷል። ምናልባት ማይክ ወደኋላ የመለስበትና በዲቴል ይናገረዋል። ስንጀምረው እንደዛ ነው፣ ነገሮችን ለማቅለል ልጅህን እለት ለማየት ቀኑ ሙሉ ምን ሲያደርግ ይውላል እንዴት ነው ልጅ የሚሰግነ ነገሮች ያቀልልሃል ማለት ነው። ምናልባት ማይክ ከዚህ ላይ የተባለ ነገር የምትጨምረው ነገር ማይክ። እነዚህ ነገሮች እዚህ ሀገር በተለም ወላጆች ማየት ይፈልጋሉ ልጆቻቸውን። እኔም ማየት ፈልግ ነበር፣ እውነት ለመናገር አንተ ቤት ሆነ ልጅ ትምህርት ቤት እያለ በመሀል ብታዩ ትፈቅዳለህ። ህጻናት ያላቸው ሰዎች የሚገባቸው ነገር ለምሳሌ፣ ትምህርት ቤት በቂ እንቅልፍ ካልተኛ ማታምን ማድረግ እንዳለበት ይገባሃል። ወላጅ ስትሆን በቂ ምግብ ካልበላ ይሄ ደግሞ ምግብ ማብላት እንዳለበት ይገባል። ልጆቹ እያሉ ስፔሻል ሁለተኛ ግን ነገር በኋላ ያገኘነው ኢንፎርሜሽን ምን ሆነ ጠጋ እያለን በደንብ አንደርስታንድ እያደረግን ስትመጣ የመዋለ ህጻናት ኢንዱስትሪ እንዴት እንደሚሰራ አሜሪካን ሀገር ውስጥ አንድ የተማርጩ ነገር ምንድን ነው ሰባት መቶ ዘጠና ሺህ መዋላ ህጻናቶች አሉ። እነዚህ እንግዲህ መዋለ ህጻናቶች አስራ ሁለት ተማሪ በላይ የሆኑት ናቸው፣ መዋለ ህጻናት ብሎ የሚመራቸው። ከዛ ደግሞ ሌላ አንድ ነጥብ ሁለት ሚሊየን ገደማ ደግሞ የሚሆኑ ትንንሽ የልጆች መዋያ ደሞዎች አሉ። እነሱ ከአስራ ሁለት ልጅ በታች ያላቸው እነዚህ ሁሉ በመንግስት ማስገባት ያለባቸው ወረቀቶች አሉ። በየወሩ ክፍያ ለምሳሌ ሲከፍሉ በወረቀት ስለሆነ አንዳንድ ጊዜ ወላጆች በስነስራት በሰዓቱ አይከፍሏቸውም። ስለዚህ ለእነሱ ቴክኖሎጂዎች መስራት ጀመርን። ከዛ በኋላ ደግሞ በመንግስት በኩል ደግሞ የሚያስፈልጉ የኮምፕላይንስ ይሉታል። በቁጥጥር መመሪያው መሰረት የህፃናት መዋያው የሚጠበቅበትን ማሟላቱ የሚረጋገጥበት ያ የቁጥጥር መሟላትን የሚያስፈልገው በሙሉ ፎርም በየወሩ የማክሰት ሶፍትዌር ኦልሬዲ ያለው ሁሉ ነገር ከሚሰበሰበው ዴታ ነው፣ ዳታው ከዛ ነው የሚመጣው። ስለዚህ እኛ ሲስተሙ እሱን እየሰበሰበ ለመንግስት የሚሆን ሪፖርት ያቀርባል። ከዛ ደግሞ ከሱ ደግሞ ትንሽ አልፈ ደግሞ ስትሄድ ምን አይነት አጋጣሚዎች አሉ? ለምሳሌ መዋለ ህፃናት ስትሄድ ከተወሰነ ሰዓት በላይ ሌት ስታደርግ፣ ለምሳሌ የተወሰነ ቅጣት አለው። ቅጣቱን መሰብሰብ ትልቅ ችግራቸው ነበር። ስለዚህ እንደዚህ እንደዚህ እንደዚህ እያለ ባለፈው አምስት ዓመት ውስጥ እኛ ማክስ የሞግዝት ሶፍትዌር የትንሽ አይዲያ አንድ ልጅን ኢንፎርሜሽን ሰብስቦ በኢሜይል ከመላክ ጀምሮ ባለፈው አምስት ዓመት ውስጥ አድጎ አድጎ እዚህ ሀገር ኢንተርፕራይዝ ሶፍትዌር ውልታል። ኢንተርፕራይዝ ሶፍትዌር ማለት በድርጅት ለምሳሌ አስር ሺህ መዋለ ህጻናት ያለው ወይም መቶ ሺህ መዋለ ህጻናት ያለው ድርጅት ወይም መንግስት ወይም እንደዚህ አይነት ነገር ፕሮቫይድ ማድረግ ቢፈልግ እንደዚህ አይነት ሰርቪስ የሞክተድ ሶፍትዌር አድርጎ ማሰል አድርጎ እሱ ድሊቨር ነው አሁን የሚያደርገው። መልካም፣ የመጀመሪያ አደረግናት በትልቁ የታወቀች የቴክኖሎጂ ውጤታችሁን። ይሁን እንጂ ሌሎች ስራዎችም ሰርታችኋል። ቀደም ብዬ በመግቢያ እንደጠቀስኩት ስለ ሀሳብ እናወራለን። ከዚያ በፊት ግን አሁን ባነሳችሁት የመጨረሻ ነጥብ ላይ የፍሬም የምትለውን እንውሰድና ቀደም ብዬ ወደ አስተዋወቅኩት ጉዳይ እንሄዳለን። ለትምህርት ቤቶች ስራ ቅልጥፍና፣ ለወላጆች ደግሞ የጨቅላ ህጻኖቶቻቸውን ውሎ ማወቅ የሚችሉበት ቀላል የሚያደርገው ይህ ዘዴ አንድ ትምህርት ቤት ብቻ እንዳልተገደበ ማይክ ቀደም ብሎ ገልጾልናል። እንደውም የገዛችው ኩባንያ ቅድም ማይክ ገለጻቸው ሰባት መቶ ዘጠና ሺህ መዋለ ህጻናት ወይም ከአንድ ነጥብ ሁለት ሚሊዮን የሚደርሱት ቁጥራቸው የበዛ የልጆች ትምህርት ቤቶች ሊጠቀሙ የሚችሉበት አይነት ወደ መሆን ተሸጋግረዋል። ይሄ ምናልባትም የወደፊት የልጆችን የትምህርት ሁኔታም ሊቃኙ የሚችሉ ሌሎች ስራዎችንም ሊያነሳሳ የሚችል ይመስላልና ይሄ መነሻችሁ ሌሎችም ወደፊት ትምህርት ነክ በሆኑ ጉዳዮች ላይ የመስራት ፍላጎት አሳድረባቸው። እንደተረዳሁት የዚህ የገዛችሁ ድርጅት የባለቤትነት ድርሻ እንዲኖራችሁም አድርጋችኋል፣ በሰራችሁት ቴክኖሎጂ ውጤት አማካኝነት ፍሬ አስረዳን። እስኪ አሁን እንደ ሁኔታውን ጊዜውን ስታየው አሁን ብዙ ነገሮች በተለይ ባለፉት ሰላሳ ሀያ ዓመታት ውስጥ ብዙ ነገሮች በፍጥነት እያደጉ ነው እ አይናችን ስር ነገሮች ቅልል ብለዋል። ለምሳሌ አሁን ኡበርን ብታይ ድሮ ወተን ነበረ ታክሲ ስንፈልግ የምን ብሎ የምናዘው እና አሁን እንደኝ ትናንሽ ብለ የምታስባቸው ቁጭ ብለ የምትቀመማቸው አይዲያዎች ይህን ያህል ትልቅ አስተዋጽኦ ሲያደርጉ ስታይ በጣም የሚገርም ነገር ነው እና እኛም አሁን ብሌንስ ብዙ ጊዜ ላይ ከቀድም እንዳልኩህ ምንድነው እንደዚህ ስንሰበስተብ ኦ ይሄ ነገር እኮ እንደዚህ ቢሆን አሪፍ ነው፣ ይሄ ነገር እንደዚህ ቢሆን አሪፍ ነው። እዚህ ጋር ያለውን ችግር በቀላሉ መፍታት የሚችልበት መንገድ እዛው አይናችን ስጥ ነው ያለው እና ትንሽ ብለን የምታስቡ ነገር ትልቅ ነገር ሰረት ይችላለን። በዚህ አጋጣሚ አሁን ሞግዚት እኛ በተአመል እንደዚህ አይነት ሁኔታ ላይ ይደርሳል ብለን እኔ በጣም የሚገርም ነገር ነው። ቁጭ ብለን በአይዲያ ላይ ብለን በታነሳው ሀሳቦች ከዚህ ከዛም ይወረወራል። ግን ሲሪየስ ሆንም ቁጭ ብለን እስቲ ቆይ እንደዚህ አይነት ነገር እንሞክር ወይ ይሄንን ሞክር ብለን ያንን ኤንቫይሮንመንት ብዙ ጊዜ ክሬታ እናደርግም እና ዋናው ሀሳብ ከልትቤት እንዲሆን እና እንዲያድግ ሀሳብ ተወንዶ ሰብል ደረጃ እንዲደርስ ተመልሱ ኮሚኒቲ ሰርቭ እንዲያደርግ ለማድረግ መጀመሪያ ለዛ ቦታ መስጠት መቻል አለብን። ለዛ አይዲያ ኦኬ ይህን ያህል ጊዜ ሎኬት አደርጋለሁ። ባይዘጎ እንዳልኩ ቅድም እኛ ግልጋሎት ነው የምንሰጠው። ክላይንቶቻችን በአብዛኞቹ እንደውም የዩኤስ ገቨርንመንት ክላይንቶች ናቸው። እና ብዙ ጊዜ የማይኖረን አብዛኞቻችን በጣም ኤክስትሪምሊ ጊዜ ነን ፕሮጀክቶች ታይት ተደርገናል። ግን ከዛ ውጪ የአንዳንድ ጊዜ ትንሽ ይረገብልበት ትንሽ ቆይልበል። ምናልባት ደው ደግሞ ደስ የሚለው መሰለህ እንደዚህ አይነት ነገሮች ላይ በጣም ፓሽን ስለሚኖረህ አስራ ስምንት ሰዓት እስከ ሀያ ሰዓት ብትሰራ ምንም አይመስልም እና መጀመሪያ ለሀሳብ ቦታ መስጠት፣ ለሀሳብ ጊዜ መስጠት፣ ለሀሳቦች አቴንሽን መስጠት ከዛ ነው የሚጀምረው እና ትንሽ እንደ እሳት የምትጫር ሀሳብ ትልቅ ልትሆም ትችላለች እና ዋናው ከዛ መጀመር የሚለው ኤፍሬም ትልቁን ነጥብ አንስተሃል፣ ለሀሳብ ጊዜና ቦታ መስጠት ብልሃል። ቀደም በመንደርደሪያው ገፋ አድርገን እንድንነጋገርበት ያስተዋወቅኩት ሰው በመሆን እና በነገ ብሩህነት ተስፋ ለሚያሳድሩ ወይም ለማሳደር የሚረዱ ጉዳዮች ላይ እንድንነጋገር፣ ዛሬ በዓለምም ደረጃ ብናየው ከኮቪድ-19 ማግስት አሁንም ከፈተናው አልወጣንም። በኢትዮጵያ ደረጃ ግጭት የበረታበት በየቀኑ የሰዎች ህልፈት፣ እና ሌሎች ችግሮች በስፋት የሚታዩበት ጊዜ ነው እና አልፎ አልፎ እንደዚህ ተስፋ የሚፈነጥቁ ጉዳዮች ሲነሱ ለሰውም መንፈስ ጥሩ ነው እና ገፋ አድርገን እንድንነጋገር ፈልጋለሁ። ማይክ አንተ ኤፍሬም ቅድም እንዳለው ለሀሳብ ቦታና ጊዜ ከሚሰጡት ውስጥ እመስለኛለ። እስኪ ስለ ሀሳብ እናውራ። ምን ይታይሃል? ስለ ወደፊት ነው የምንነጋገረው። በምትሰሩበት ስራ አይነት ብቻ ሳይሆን በየትኛውም የህይወት ዘርፍ ቴክኖሎጂ በአብዛኛው ዋና ነገራችን ወደ መሆን ተቃርቧል። ለትንሽ ለትልቁ ኑሮን የሚያቀል የዕለት ውሏችንን ቀላል የሚያደርጉ ቴክኖሎጂዎች በየቀኑ ይፈጠራሉ፣ ይፈለሰፋሉ። መንሻቸው ሀሳብ ነው እና ሀሳብ በምትሰራቸው ስራዎች፣ በእለት ተዕለት ትኩረት ውስጥ ምን አይነት ስፍራ አለው? በቴክኖሎጂ ውስጥ እንዴት ነው አዳዲስ ነገሮች የሚፈጠሩት? ቅድም ያነሳሀትን ሞክሲት የተፈጠረችበትን አይነት የልጅህን አጋጣሚ የመሰለ ፈተና ችግሮች፣ ወይስ ደግሞ ሆን ተብሎ የሚሰጠው ጊዜ ለዛ ሲረዳህ ታገኘዋለ አንዴ ከተለያየ ቦታ ነው የሚመጣው ምንድነው የሚገባኝ። ነገር ግን ከመጀመሪያ ተወጥኖ ሀሳብ እስቲ እናምጣት ተብሎ ተሰብስቦ እንደሱ አይነት ሀሳቦች ትክክለኛ ሀሳቦች አይደሉም የሚሉ አይዲያዎች አሉ። እዚህ ሀገር አሁን ለምሳሌ አንድ የኮምፒውተር ሳይንስ ፊሎዞፈር አለ ፖሊግራም የሚባልና አንድ የሚለው ነገር ምንድነው ለምሳሌ ሀሳብ ማለት የራስን ችግር መፍታት ነው የሚለው ነገር አለው። እና እኔ በሱ አምናለው ብዙ የሞከር ናቸው ነገሩን ላለፉት አስራ ስድስት አስራ ሰባት ዓመቶች ውስጥ እኔ ፍሬም ያውቃል መአት ነገር ሞከር ነው የተለያዩ ነገሮች ሞክረናል። እና ሁሉም ነገር ሀሳቦቹን ለማመንጨት የምንጀምረው ችግሮቻችን ለመፍታት ነው። ሁለት ምክንያቶች አሉ። ሀሳቦች ከችግር ሊጀምሩ የተሻለ ይሆናል ብሎ የሚታሰብበት አንደኛው ስለ ሀሳብ በቂ እውቀት ያለው ሰው የለም ሲጀመረ ሁሌ አዲስ ሀሳብ ሲመጣ እንደ መጀመሪያ የሚያውቀ ማንም ሰው። ስለዚህ ራስ ችግርን ለመፍታት ካልተጣጣርክ በስተቀር በጣም አስቸጋሪ ነው። ሁላችንም ሀሳብ እናስባል። ለምሳሌ ኢላን ማስክ የሚባለው አሜሪካዊ ላይ መውጣት፣ የራሱን ሮኬት ላውንች ማድረግ ያስባል። ሀሳብ ሀሳብ ነው። ግን የራሱ ችግር እንደሆነ አውቆ ለአስር ዓመት በጣም መስራት ስለቻለ ነው፣ ጠፍር ላይ መውጣት የተቻለው። ስለዚህ ሁለት የተለያዩ ነገሮች ናቸው። አንደኛው ሀሳቡን ማሰቡ አለ፣ ግን ሁለተኛ ነገር የራስ ችግር ካልሆነ ስ በጣም አስቸጋሪ ነው። ዝም ብለህ ለመግፋት አችልም። እኛ የተማርነው ነገር ለምሳሌ ማክስትም ላለፉት አምስት ዓመቶች ስንሰራ ለሁሉ ነገር ልታስብ ትችላለህ፣ ግን ኮቪድ ይመጣል ብለህ ግን ማሰብ አትችልም። ግን ነገ ጎበዝ ብዝነት ሰው ብትሆን በተአምር ቁጭ ብለህ ኮቪድ ይመጣል እንደዚህ አይነት ነው አስቸጋሪ ነገር ዓለም ላይ ይወድቃል ብለህ ልታስባቸው ስለዚህ፣ አንድ ነገር መያዝ አለ። ፈረንጆቹ ኢኮሎጂ ኖርት ስታር የሚሉት ነገር አለ። አንድ ነገር ማመን አለበት። ይሄ ፕሮብለም አዋንኛ ለምሳሌ ስለ ማክሶች ውስጥ ስንሰራ ልጆች ከተወለዱበት እስከ አምስት ዓመት ድረስ ያለው ጊዜ ለህይወታቸው በሙሉ በጣም አስፈላጊ ጊዜ ነው ብለን እናምናለን። ሪሰርቹ ይነግረናል፣ ምርምር የተደረገው በሙሉ ይነግረናል ምን ያህል አስፈላጊ እንደሆነ። ስለዚህ እኛ ሞግዚት ላይ ስንሰራ እውነት ቴክኖሎጂውን እናስባለን እንጂ እውነት በመጨረሻው ቁጭ ላይ ብታስበው የልጆችን ሕይወት ለማሻሻል እየሞከርን ያለ ነው። የመዋለ ሕጻናቶቹን ዋናዎቹን ሰዎች ስራቸውን ስናቃልላቸው ጊዜ ሰጥተው ልጆቹን ማየት ይችላሉ። ያ ማለት ልጆቹ ነገ ምናልባት ማን ያውቃል? የሚቀጥለው የካንሰር መድኃኒት የሚሰብሱ ልጆች ሊሆኑ ይችላሉ፣ ወይም ጠፈር ላይ የሚወጡት ልጆች ይሆናሉ። ስለዚህ የእኛ ኖርት ስታር የእኛ ዓላማችን የልጆችን ህይወት ማሻሻል ነው። እድል አለን ብዬ አምናለሁ እና ጊዜውም የመንግስትም ትኩረት ወደ ልጆች ከዛ ደግሞ የኮቪድ ነገሩን ሁሉን ሰው ገፍቶታል። አሁን ገና ነው ለመጀመሪያ ጊዜ ሰው ከልጆቹ ጋር ቤት መቀመጥ ሲጀምር ነው ልጆችን መዋለ ሕፃናት መዋል ምን ያህል አስፈላጊ እንደሆነ ያወቀው። ስለዚህ ሁሉ ሰው ትኩረት እየሰጠው ያለበት ጊዜ ይመስላል አሁንና ቴክኖሎጂን ተጠቅመን የተሻለ ደረጃ ላይ የልጆቹን ህይወት ማሻሻለው አለው። ቴክኖሎጂ ሁሌ የምናስበው አሁን ለምሳሌ ነገሮችን ማድረስ ነው እንጂ ቴክኖሎጂው ለብቻው ምንም ነገር አያደርግም። ቴክኖሎጂውን ተጠቅመን ልጆችን ህይወት መለወጥ ከቻለን ነው ስራችን አለቀ ምንድነው ያኔ ነው። ስለዚህ በቂ የሆነ እድል አለን ከፊት ለፊታችን እድሉን መጠቀም የኛ ስራ መልካም እድሉን መጠቀም ነው ያለው ማይክ ኤፍሬም በቀጥታ ወደ ብሌን ውስጥ የምትሰሯቸውን ስራዎች ቅድም በሁለት ከፍለህ ነግረህናል። በአንድ በኩል ግልጋሎት ትሰጣላችሁ፣ ዋና ስራችሁ ነው። ከዚህ ቀደም ሌሎች ሙከራዎች እንደነበሯችሁ ተረድቻለሁ። ኮለር የተባለው ቴክኖሎጂ ከዚህ ቀደም ከሰራችሁት ውስጥ ነው። ምንድን ነበር ያደርግ የነበረው? እንደ ሞክዜት ሁሉ እንዴት ተጠነሰሰ? እንዴት ተወጠነ? የሀሳብ ነገር እንግዲህ ብዙ ቦታ ይወስዳል። ስለ ብዙ ነገሮችም እንድንነጋገር እድል ይሰጣል። አሁን ባሳለፍነው አንድ ዓመት ተኩል ውስጥ ብዙዎቻችን የለወጠ፣ በአንዱ በሌላ መንገድ ሌሎች ነገሮችን እንድንማር ያደረገ ፈተና ውስጥ ነው ያለፍነው ወይንም እያለፍን ያለ ነው። መነሻችን ኢትዮጵያ በመሆኑ እንደ ኢትዮጵያውያን ደግሞ ሌላ ፈተና እያየን ነው፣ አሁንም በውስጡ እያለፍን ነው። ከዛ አንጻር ከእንደዚህ አይነት ፈተናዎች ሲወጣ ከቅርብ ጊዜ ወዲህ በሌላ ምክንያት የማነጋግራቸውን እንግዶችን ገፍቼ የሚያዩትን ነገር መመልከት እንፈልግበት ጥያቄ ነው መወረውርላችሁ። አንዳንድ ጊዜ እንዲህ ያለ ትልቅ ፈተና ከመሰረቱ ነው ከነበርንበት በተለየ መንገድ እንድናይ እድል ይሰጣል። ፈተናነቱ አሳዛኝ ነገሮች የፈጠረውን ያህል ወደ ራስን መመልከትም የህይወትን ማቅጣጫ በተለየ መነጽር እንድናይ መጋበዝ ጭምር እድል ይሰጣልና ያን ግን ማድረግ የሚችሉ ቅድም፣ ኤፍሬም ለሀሳብ ቦታና ጊዜ መስጠት ብለሃል በዛ አይነት መንፈስ ላሉ ሰዎች ነው። እና ድህረ ኮቪድ-19 አለም ጨርሶ ሌላ እንደሚሆን የሚያከራክር የማይመስልበት ቦታ ደርሰናል። አንዳንድ ነገሮች ከመሰረቱ አሁንም ተቀይረዋል። ለእናንተስ ምን ይታያችኋል? በምትሰሩት ስራ ብቻ ሳይገደብ የነገውን አለም የምታዩበት መነጽር አስቀየራችሁ? ያሳለፍነው ጊዜ እንግዶቻችንን ለጊዜያቸው እናመሰግናለን። አድማጮች ቀሪውን በሌላ ፕሮግራም እናቀርባለን። በከተሞች እድገትና መስፋፋት ኬን ህንፃ ታሪክና ቅርጽ ጥበቃ ላይ ላተኮረ ወቅት ከሩቅ የመጡ እውቅና አንጋፋ የኬን ህንፃ ባለሙያ አሉን ብለን ነበር። አቶ ፋሲል ጊዮርጊስ በአዲስ አበባ ዩኒቨርሲቲ የኪነ ህንፃ የከተማ ልማትና የህንፃ ኮንስትራክሽን ኢንስቲትዩት የከተማና የኪነ ህንፃ ጥናትና ትምህርት ክፍል ኃላፊ ናቸው። በተጨማሪም በቅርስ ጥበቃና የኪነ ህንፃ ስራዎች በግል አማካሪነትም ያገለግላሉ። ሌላው የምሽቱ እንግዳችን ናቸው። አቶ ፋሲልን ያነጋገርናቸው ወዲህ ወደ ዩናይትድ ስቴትስ ብቅ ባሉበት ወቅት ነበር። ወደ ቃለ ምልልሳችን እንውሰዳችሁ። ተቋሙንም እርስዎንም በአድማጮች በመጠኑ ካስተዋወቅን ዘመናዊነትና ታሪክን፣ የከተሞችን እድገት እና መስፋፋት ከታሪክ ጋር ያሉትን ዝምድና እና ቁርኝት አንዳንዴም ግጭት ጭምር እንመለከታለን። መሰረታዊ በሆነ እንስ ሀሳብ ውይይታችንን ብንጀምር ከተሞች ሲያድጉ ወይም ከተሞች ሲስፋፉ የነዋሪውን ሕይወት እንዲያቀሉ ይጠበቃል። ቀላል ሁኔታዎችን፣ ቀደም ሲል ከነበሩት ተመራጭ ሁኔታዎችን እንዲሰጡ ይጠበቃል። በአንድ በኩል ትልቅ እድል ይዘው ይመጣል። የከተሞች መስፋፋት ማደግ፣ ከዛም ደው የሚሰሩ መሰረተ ልማቶች ያንን እድል እንዲያቀሉ ይታሰባል። በአንጻር እንደ ፈተና የሚታየው ከከተሞች መስፋፋት ጋራ ቀድሞ የነበሩ ቅርሶች፣ ዘመንና ጊዜያቸውን የሚያሳዩ ታሪካዊ ነገሮች ይጠፋሉ፣ ይደበዝዛሉ እና በጥንቃቄ መደረግ አለበት የሚለው አስተሳሰብ አለ። እስኪ ከተማ ሲያድግ ምንድን ነው የሚቀየረው? እድልና ፈተናውን ግራና ቀኝ በመመልከት ብንጀምረው። በዓለም ላይ ያሉ ማንኛውንም ከተማ ረጅም በሺህ አመት የሚቆጠር እድሜ ያለው ይሁን በቅርብ ጊዜ የተቆረቆረ ከተማ ሁሌ ከተሞች ያው የማደግ በህዝብ ብዛት ምክንያት የሚሰጡት አገልግሎት ምክንያት እና በተለያዩ ምክንያቶች ከተሞች ይሰፋሉ። ከተሞች ወደ ጎን ያድጋሉ፣ ወደ ላይም ያድጋሉ። በሚያድጉበት ጊዜ ቅድም እንዳልኩት የህዝብ ቁጥር መብዛት ብቻ ሳይሆን በዛ ህዝብ ደግሞ እዛ የሚኖረው ህዝብ ደግሞ በተለያየ ጊዜ በቴክኖሎጂ ማደግ ሊሆን ይችላል። በገቢ ማደግ፣ በሚሰጠው ግልጋሎት ምክንያት ከተሞች ሁሌ የማደግ እና የመስፋፋት ሂደት አላቸው። በድሮ ዘመን ያው የአንድ ወጥ የሆነ ባህልና አስተሳሰብ ስርዓት ውጤት ስለነበሩ አዝጋሚና ያው ሂደቱም أعتقد <applause> أنهم <applause> አገልግሎቱንም የማስፋት ጥያቄ ስላለባቸው ብዙ ጊዜ የመሬት የማቅረብ ችግር ይገጥማቸዋል። ያለው አገልግሎት ሁሌ መታደስ መስፋፋት አለበት። እንደዚህ እንደዚህ አይነት ነገር አለና ከተሞች እንግዲህ ሁሌ በብዛት እንደምናየው በማያቋርጥ ሂደት ነው ያሉት። ግን በተለይ በሀያኛው ክፍለ ዘመን ላይ ጫናው ከዚህ ከቴክኖሎጂ እድገት ከሀብት እድገት ጋር ከመሳሰሉት በጣም እየበረታና ጫናው እየበዛ መጥቷል። በዚህ ምክንያት ነው እንግዲህ ብዙ ከተሞች ላይ ለውጥ እያየን ያለ ነው። አንዳንዱ ከተማ ያው ተገቢ የሆነ ሂደት ያስኬዳል። አንዳንዱ ከተሞች አንዳንድ ከተሞች በፍጥነት ለማደግ ከሚለው እንትን አንፃር ውስጣቸውንም በደንብ ሳይረዱ በፍጥነት የሚቀየሩ ከተሞች አሉ። እንግዲህ እንዳያያዛችን ነው እንደኛ ከተማውን እንደምናስተዳድረው እና እንደምንቀይሰው እንደምንሰራው እንደምናለማው ሰዎች አስተሳሰብና ግንዛቤ ውጤቱ በዛ ይወሰናል። መልካም። አቶ ፋሲል እንግዲህ ይሄ ዓለም አቀፍ አስተሳሰብ ነው ማለት እንችላለን። ቅድም እንዳሉት የትኛውም ከተማ አዲስ ከተማ ይሁን ዘመን የጠገበው በተመሳሳይ መልኩ ከለውጡ ጋር የሚሄዱ ነገሮችን ለአካባቢው ሕዝብ፣ ለነዋሪው በሚስማማ መልኩ የቀደመውንም ማቆየት የሚቻልበት ይታሰባል። ኢትዮጵያ የተለያዩ ከተሞች አንዳንድ በምሳሌ የሚነሱ ጉዳዮችን ከማንሰታችን በፊት አሁንም እዚሁ ጽንሰ ሀሳቡ ላይ እንቆይና በሙያውም የሌሎች ከተሞችን ሲዘዋወሩ ይመለከታሉ። እዚህም ዩናይት ስቴትስ ሲመጡ የታዘቧቸው ካለው ያዛምዱልናል። ምንድን ነው በታሪካዊ ቅርስነት አንድ ከተማ ውስጥ ያለን መዋቅር ወይም ደግሞ የኪነ ህንፃ መሰረት እንዳይለወጥ ይሄ እንዲቆይ ይሄ ታሪካዊነቱ እንዲቀመጥ እንዲዘልቅ ያስፈልጋል ተብሎ በቅርስ ጥበቃ ስራ ውስጥም በረጅም አመታት እንደሚሳተፉ አውቃለሁ። እና ምንድን ነው እንደው የሚቀመጠው ዋና ነገር? አንድ ቅርስ እንዲቆይ ማስቀመጥ የለምና፣ አዎ፣ አንድ ነገር መገንዘብ ያለብን ቅድም ከነሳኋቸው አንዳንድ ነጥቦች፣ ከተሞች የአንድን ማህበረሰብ የደረሰበትን የስልጣኔ ደረጃ የእድገት ደረጃ እና የመሳሰሉትን ማንፀባረቅ የሚችል ነገር ነው። እንደውም አንዳንድ የዚህ ሙያ አዋቂዎች እንደሚሉት ከተሞች የአንድን ሀገር ህዝብ ታሪክና እድገት ልክ እንደ እጃችን አሻራ አትሞ የሚይዙ ናቸው ይባላል። መዐት መጽሐፍትን ለምሳሌ ስለ አንድ ሀገር ከማንበብ አንድ ከተማ ውስጥ ወክ እያደረጉ ሲያልፉ፣ ያ ከተማ ምን ደረጃ ላይ እንዳለ፣ ምን ነገሮችን እንዳለፈ፣ በስንት ታሪክ እንዳለፈ ማየት ይቻላል። የእድሜ ጠገቦቹን በተለይ አሁን ስናይ በጣም ረጅም ዘመን የቆዩ ከተሞችን ስናይ እና እነዛ ከተሞች ውስጥ ብሎ ያለፉትን የታሪክ ተግዳሮቶች፣ ትልልቅ ጊዜያት፣ ትልልቅ ድሎች፣ ትልልቅ ስኬቶች ወይም የተሰሩ ስራዎችን እዛ ከተማ ውስጥ እናያለን እና ይሄ ከተማ ወይም ይህ ህዝብ ይ ይሄ ሀገር እዚህ ደረጃ ላይ ደርሷል የሚለውን ከከተሞች እንደው እኩል ሊገልጽ የሚችል ምንም አይነት ነገር የለም። ተከፈቱን ተከፈቱን በጣም ውስብስብ እና አንድ ማህበረሰብ መግለጽ የሚይዙ ናቸው። ስለዚህ የአንድ ህዝብ አሻራዎች ናቸው ማለት ይቻላል። የአንድን ህዝብ ታሪክ፣ የኖረበትን ሂደት፣ አሁን ያለበትን የእድገት ደረጃ ውስጣቸው አቅፎ የሚያስነግ ስለሆኑ ለህብረተሰብ ደግሞ ማንኛውም ህብረተሰብ በአንድ ቀን ጀንበር ይፈጠራል። ለገሰብ ዘመኑ የሄደባቸው ሂደቶችም ከተሞች ውስጥ ይዘኛልቃል። አሁን ከተሞች ውስጥ ቅርስ ብለን ስናስብ ኪነ ህንፃ ለምሳሌ አንዱ ነው፣ ግን ኪነ ህንፃ ብቻ አይደለም። ይህ ከተማው አደባባዮች ይኖራሉ። አደባባዮቹ የህብረተሰብ ታላላቅ በዓላትን ያከበረበት ታላላቅ ሀገራዊ ፍጻሜዎችን ወይ ነገሮችን የሚያካሄድበት ምሳሌ እንደ መስቀል አደል ወይ ሊሆን ይችላል ወይም ደግሞ አንዳንድ በጣም ታሪካዊ የሆኑ መንገዶች ረጅም ጊዜ የቆዩ ከትውልድ ትውልድ አንድ ትውልድ መጀመሪያ ምናልባት በአፈር ሶስቶቸው ይሆነናል የሚቀጥለው ትውልድ በድንጋይ የሚቀጥለው በቶክ እያለ በአስፋልት እያለ ይሰራቸዋል። ግን ያ መሰረታዊ የሆነ እንትናቸው አለ እዛ ውስጥም ያሉ እንደ አቅጣጫ ማስያዣ ወይም እንደ ሜሞሪ የተቀመጡ ሰዎች አሉ። እነዛን ሰዎች አሁን በምሳሌ አንድ ፎቶግራፍ ማሳየት አንድ ከተማ ውስጥ ለምሳሌ ባሳየህ ኢሚዲየትሊ ፓሪስን ነው የምታስታውሰው። ወይንም የሲድኒ ኦፕራ ሃውስን ሳይሆን አውስትራሊያን። እንደዛ የሚወክል አይኮኒክ የሆነ የለም እና ከተሞች ውስጣቸው እንደዚህ አይነት ኪነ ህንፃ የቦታ አደባባዮችን፣ ባዶ ቦታዎችን፣ ፓርኮችን፣ ኢቨን አንዳንድ መብራቶች ሊሆኑ ይችላሉ። በዘመን ዕድሜ ጠገብ የሆኑ መብራቶች፣ የመንገድ ዳር መብራቶች ሊሆኑ ይችላሉ። ሀውልቶች ሰዎች ይችላሉ እና ብዙ ነገሮች ሰፈሮችም ይሆናሉ። የአንዳንድ መንደሮች ለየት ያለ ካራክተር ወይም ትገጽታ አላቸው እና ያ ያንን ከተማ ያለፈበትን ሂደት በምን ዘመን ምን አይነት ኑሮ እንደነበር የሚያንጸባርቅ ነው እና እነዚህ ሁሉ የተለያየ በተለያየ መልክ የአንድን ሀገር ሕዝብ ታሪክ እድገት፣ ልማት፣ ሀብት፣ ውድቀት፣ መነሳት ሁሉ ያንጸባርቃል እና ስለዚህ ቅርስነቱ የሚወስነው ደግሞ ህብረተሰቡ ያ ህብረተሰብ በቃ ማንነቱን እኛ እንደዚህ ነን፣ እንዲህ አይነት ህዝብ ነን፣ ስለዚህ እኛን ይሄ ነገር ይወክለናል። ይሄ የአባቶቻችን የእናቶቻችን ታሪክ ነው። ይሄ እኛ በዚህ ዘመን እንደዚህ ነገር አድርገን ነበር ወይ እንዲህ አይነት ሂደት ተፈጽሞ ነበር፣ እንዲህ አይነት ሁኔታ እዚህ ቦታ እንደዚህ ተደርጓል የሚለውን ይገልጻል። አንዳንዴ ደግሞ አልፎ አልፎ የሚመጡ በዓላት አሉ። የጥምቀት በዓል ሊሆን ይችላል። ሌላ ሌላ ከህብረተሰቡ የዕለት ተዕለት ህይወት ጋር የተያያዙ ቦታዎች አሉ። እነዚሁም አንድን ከተማ ማንነቱን እና ድሮ የነበረበትንና አሁን ያለበትን ይገልጻል። ይሄ ተያያዥነት ያለው ተከታታይ የታሪክ ሂደት ውስጥ የሚያልፍ ሊበስል ስለሆነ እነዚህን ነገሮች መገንዘብና እነዚህም ነገሮች ደግሞ እነዚህም ቦታዎች እነዚህ ህንፃዎች በህንፃ ብቻ የመወሰንም ብዬ ያለው በእነዚህ ሁሉ ነገሮች ተገንዝቦ ይህ ይወክለኛል ይ ያስፈልገኛል ብሎ ያስቀምጣል ማለት ነው። አሁን ቻይናን ቤጂንግ መውሰድ ፎርቢደን ሲቲ ሲቲ ሲቲም የነገስታት ዘመን ቦታ ነው። ነገር ግን የኮሚኒስት ቻይናውም ይሁን ሌላውን መንግስት ይሄ በቃ ታሪክ አካል ነው። ስለዚህ ከተማ ውስጥ ብርት ላይ የማይነካ የእኛን በታችን አሻራ ነው ብሎ አስገምጠዋል። መሬቱ ስለተረፈው አደለም፣ ያ ቦታ ስለተረፋቸው አደለም። ግን ለዛ ቦታ የሚሰጡት ፋይዳ እዛ ከተማ ያ አለመኖር ከቻይናዊነት አይዴንቲቲ ጋር የተያያዘ እና ያንን በዛ መልክ ሊገልጽ የሚችል ነገር የለም። አሁን ዋሽንግተንም ስመጣ የናሽናል ሞል አለ። በተለያየ ትውልድ በተለያየ ፕሬዚደንሲ ያንን ነገር አንድ ባንድ እየጨመሩበት ሄደዋል። አሁን መጨረሻ አፍሪካን አሜሪካ ሶስት ጊዜ ሁሉ ተጨምሯል እና ያ የታሪካችን አካል ነው። ድሮም ቅርሱ ነበረ፣ አሁን ደግሞ እየጨመርንበት እያሳደግ ነው ሚሄዳለን የሚል ነው። ሂደት ስለሚያልቅ ነው። አቶ ፋሲል በርካታ የምናዛምዳቸውን ጉዳዮች አንስተውልናል። አንዳንድ ከተሞች ከተማው በሁለት ተከፍሎ የጥንቱና አዲሱ ተብሎ ተሰይሞ የምናውቃቸው አሉ። እንደ ስዊዘርላንድ ያሉ ለምሳሌ የድሮ ከተማና አዲሱ ይባላል። ሁለቱም መሳ ለመሳ ጎን ለጎን ሲቀጥሉ እናያለን። እዚህ ዋሽንግተን ዲሲ አቅራቢያ ወጣ ብላ የምትገኘው አሌክዛንድሪያ ከተማ ውስጥ እንዲሁም የድሮ ከተማ የሚል ስያሜ የተሰጥቶት። በእርግጥ እንደ ኢትዮጵያ ባሉ ገና የሚያድጉ ሀገሮች ያን አይነት ሁሉን ነገር ለማቆየት አይቻልም እና የአቅምም ጉዳይ አለ። በዛ ደረጃ ላይ ጠበቅ ይችላል አንዳንድ ነገሮችን ብናዛምድ ግን አሁን በኢትዮጵያ ውስጥ በተለይ አዲስ አበባ ውስጥ ፈጣን ለውጦች እየታዩ ናቸው። አንዳንዴ የሚያወዛግቡ የሚያነጋግሩ፣ ግራና ቀኝ የተለያየ ሀሳብ ያላቸው ወገኖች ሲከራከሩባቸው እናያለን። እንደ ባለሙያ ግን ለእናንተ ከዚህ ቀደም ሌላ ቀርቶ የህፃናት መጫወቻ ቦታ ሊጠፋ እንደሚችል ከተሞች ሲቆረቆሩ ወይም ሲስፋፉ ሲያድጉ መሰረታዊ የሆኑ የነዋሪው ህብረተሰብ ፍላጎቶች ከግምት አስገብተው እንዲያድጉ የሚመከረውን ስታነሱ አስታውሳለሁ። እንደ አዲስ አበባ ባለ ከተማስ ምንድን ነው ልብ ሊባል የሚገባው? በእርግጥ ማደግ ይችላል፣ ግን አብሮ መታሰብ ያለባቸው ምንድን ናቸው? ከአንጋፋው የኪነ ሕንፃና የቅርስ ጥበቃ ባለሙያ አቶ ፋሲል ጊዮርጊስ ጋር የነበረን ቆይታ አድማጮች፣ ሰፋ ያለ ነው። ሙሉውን በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ አቶ ፋሲልን ለጊዜያቸው እናመሰግናለን። ጊዜ አዲሱን ዓመትና በስፋት የሚታዩትን የህይወት ፈተናዎች አስታከን በቀደመው የራዲዮ መጽሔት ፕሮግራማችን ላቀረብንላችሁ ጥያቄ መልሳችሁን ያደረሳችሁንን አድማጮቻችንን ለተሳትፏችሁ እናመሰግናለን። ለምሽቱም ሁለቱን እናሰማችሁ። ሰይድ ኢብራሂም የተባለ አድማጫችን ከጅማ ባደረሱን እንንደርደረ አሉላ ረዥም ጊዜ ያስለመድከውና ከወይዘሮ ትዝታ ጋር በጋራ ማቅረብ ከጀመራችሁ በኋላ የቀጠላችሁበትን የራዲዮ መጽሔት ማስታወሻ በሚል በየፕሮግራማችሁ የምታቀርቡትን ዝግጅት በጣም እወደዋለሁ ሲሉ ይጀምራሉ ኢብራሂም አስተያየታቸውን ያሰፈሩበትን ማስታወሻ እንደ ሰው ስለ ሕይወት ያሉንን ጥያቄዎች በአመዛኙም መደበኛ ፕሮግራማችሁ የማይዳስሷቸውን ጥልቅ የሕይወት እይታ ያዘሉ ቁም ነገሮች ለእኛ ለማጋራት ለዛ ያለው ፕሮግራማችሁ እድል የሰጣችሁ ይመስለኛል። ሰይድ አስተያየታቸውን ይቀጥላሉ። በዚህ አዲስ ዓመት መጀመሪያ ፕሮግራማችሁ ያነሳችሁ እና ተሳትፎ የጋበዛችሁበት ዝግጅት ሁሉ ቦታ ከሚደረገው የተለመደ በአዲስ ዓመት ለራስ የሚገባ ቃል ከሚመለከት ጥያቄ ይልቅ በሀገራችን ለወራት ከቀጠለውና ንጹሐን በከንቱ ከሚገደሉበትም ሆነ በዓለም ዙሪያ ሚሊዮኖችን እየፈጀ ካለው ኮቪድ-19 ወረርሽኝ እንደ ሰው የተማርነው ካለ የግል ጥቅማችንን በማሳደድ የሚኖረንን ህይወት ባዶነት ነው ያስታወሰኝ። እናም ባለኝ ሙያም ሆነ ከሌሎች ጋር በማደርጋቸው ማንኛውም አይነት ግንኙነቶች ትርጉም ያለው ህይወት መኖር የሚያስችል የአኗኗር ዘይቤ ለመከተል መጣር ነው ፍላጎቴ፣ ይላሉ አቶ ሰይድ። በትክክለኛ ሰዓት ላነሳችሁት ጥያቄ ከፍ ያለ አድናቆት ይገባችኋል። ጥሩ ሀሳብ ብቻ ሳይሆን በትክክለኛው ሰዓት የቀረበ ሀሳብ ነውና ሰሚ ያገኛል ብዬም አምናለሁ። አመሰግናለሁ። ሰይድ ኢብራሂም ነኝ ከጅማ። እኛም የጅማውን አድማጫችንን አቶ ሰይድን ለመልካም አስተያየታቸው እና ተሳትፏቸው እናመሰግናለን። ብዙም የሃይማኖት ሰው አይደለሁም ሲሉ የሚንደረደሩት ደግሞ ሀሌታ የተባሉ አድማጫችን ናቸው። ከዚሁ ከዩናይት ስቴትስ ከዋሽንግተን አጎራባቿ ቨርጂኒያ ክፍለ ግዛት የአሌግዛንድሪያ ከተማ ባደረሱን መልእክታቸው። አንዴ ብቻ ለምኖረው ሕይወት ለጊዜው እንደ ሰው በእርግጠኝነት የምናውቀው እርሱ ብቻ ነውና አንዳችን በሌላችን ላይ በማወቅም ሆነ ባለማወቅ የምናደርሰው ጉዳት መላልሼ ራሴን የምጠይቀውና ሌላ ሰው የጎዳው በመሰለኝም ጊዜ በእጅጉ የምጸጸትበት ጉዳይ ነው። አሌታ ይቀጥላሉ። አሁን ያለንበት ሁኔታ ግን ከመቼውም ይልቅ ሰው የመሆንን ምንነትና የመኖርን ዋጋ እንድንጠይቅ የሚያስገድድ ነው። በብዙ መንገድ በሕይወቴ ቅድሚያ ሰጣቸው የነበሩ ነገሮችን እንድመረምር ረድቶኛል። ምናለፋችሁ ከስር ወደ ላይ እንዳለ ነው የተቀለበሰው፣ ማለት ይቻላል። እናም ከራሴ በላይ ለሆነ ዓላማ ለመኖር ወስኛለሁ። በነገራችን ላይ በዚሁ ፕሮግራማችሁ ላይ ያሰማችሁንን የዶክተር ተሻገርን የት ነው እኔነቴ የተሰኘችውን የሳምንቷ ምርጫችሁ ያደረጋችኋትን ግጥምም ለዝግጅቱ ተስማሚ ሆና አግኝቻታለሁ። በሌላ መልዕክት እስክንገናኝም በዚሁ የተሰናበትኩ ሀሌታ ነኝ፣ ከአሌክዛንድሪያ ቨርጂኒያ። እይታቸውን ያካፈሉንን የአሌክዛንድሪያውን አድማጫችንን ሀሌታንም ለተሳትፏቸውና ለአስተያየታቸው እናመሰግናለን። አድማጮች፣ አሁን የአዲስ አበባው መስኮት ሊከፍት ነው። ንጉሴ አክሊሉ ሰዓቱን ጠብቆ ብቅ ብሏል። በዛሬው ዝግጅቱም ቀደም ብለን በመግቢያችን ጠቆም እንዳደረግ ነው ስለ አደ አበባና የመስቀል ወፍ የሚያጫውተንን ይዞ ቀርቧል። ቀጠሮ አክብረሽ አትመጭም፣ ሞይ ፍቅር የጋራ አይደለም ሞይ ይባል ነበር ድሮ ድሮ ጋዜጠኛ እና ደራሲ በዓሉ ግርማ ደግሞ ኦሮማይ በተሰኘውና ኦሮማይ በሆነበት መጽሐፉ ቀጠሮ የማያከብር ሰው ከሰው ሕይወት የሚሰርቅ ሌባ ነው ይል ነበር። ለሁሉም እኔ የዛሬ አስራ አምስት ቀን በያዝነው ቀጠሮ መሰረት ተገኝቻለሁ። እጅ ከምን ብትሉኝ ከክረምቱ ወቅት እንዲሁም ደግሞ ከአደይ አበባና ከመስቀል ወፍ ነው መልሴ። ስለ አፍሪካ እግር ኳስ ማህበር ካፍ ባለፈው ጊዜ ሰጥተህን የነበረው ነቃቸው ተሰማ ውይይትስ ለመቼ ሆነና ነው ብትሉኝ እሱን የአፍሪካ ፉትቦል ኮንፌዴሬሽን ለተመሰረተበት በታኅሣሥ ወር እንዲሆን አድርጌ፣ ዛሬ ግን ወቅታዊውን የአደይ አበባ የመስቀል ወፍን ታሪክ እየቀርብ ያለሁ እላቸዋለሁ እኔ። መስከረም ማለት የብርሃን ጊዜ ነው፣ የህሊና መታደስ ጊዜ ነው፣ የተስፋ ጊዜ ነው። እንግዲህ ከዛ በኋላ ሰብል ሲደርስ የሚሰበሰበትን ደግሞ የሚያበስር ነው የሚሉበት ጊዜ ነው። በዋናነት አደይ አበባ ብቅ ስላለ ነው ቀጠሮ ያላቸው የሚመስሉት። የመስቀል ወፍ የተባለችው ቀይ በመሆኗ ብቻ ነው እንጂ እሷማ ነበረች የከተማ ልጆች ድንቢት ነች። እውቁ ሰዓሊ እሸቱ ጥሩነህ ነው። በዚህ ዙሪያ ብዙ ብዙ ተጫዋውተናል። ቀበና ሺህ ሰማንያ አካባቢ የራሱን ስዕል ትምህርት ቤት ከፍቶ የስዕል ጥበብ እውቀትን ከትውልድ ትውልድ ለማስተላለፍ በመስራት ላይ ይገኛል። ክረምትን አደይ አበባንና የመስቀል ወፍን አስመልክተን ከሰዓሊ እሸቱ ጥሩ ነጋራ ተጫዋውተን። እህዲ መስከረም ማለት የብርሃን ጊዜ ነው። የህሊና መታደስ ጊዜ ነው። የተስፋ ጊዜ ነው። እንግዲህ ከዛ በኋላ ሰብል ሲደርስ የሚሰበሰብበትን ደግሞ የሚያበስር ነው እና ምንጊዜም ቢሆን መስከረም ምንጊዜም መስከረም ነው። ከብረ ክርስቶስ ደስታ አንተ ነህ መስከረም የሚል ግጥም አለው። ብዙ ጊዜ ይለቁታል መንግስቱ ለማ አንድ ደስ የምት አፈወርቅ ተክሌ የሳሏትን መስከረምንና አደይ አበባን አስመልክቶ ያችን ቆንጆ እንዴት እንደሚገልጻት ሰዓሊ እሸቱ ጥሩ ነግ። አድማጮቼ ዛሬ አስራ አምስት ቀን እንገናኝ። ንጉሴን ለዝግጅቱ እናመሰግናለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብ ናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስም ሆርን አት ቪኦኤ ኒውስ ዳት ካም ነው። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉልን፣ ደውሉልን። አድማጮች አሁን ወደ ስርጭታችን መገባደጃ ማምራታችን ነው። አሁን የቀረን አሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22፣ 25ና 31 ሜትር ባንዶች እንዲሁ በናይልሳት የሚያሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸውና